ዶናልድ ያማማቶ በዩኤስ አሜሪካ የውጭ ጉዳይ መስሪያ ቤት የተከበረ ስም ካላቸው ዲፕሎማቶች መካከል አንዱ ናቸው ላለፉት 37 ዓመታት በውጭ ጉዳይ መስክ የሰሩት ያማማቶ ከአፍሪካ እስከ መካከለኛው ምስራቅና እስያ በተለያዩ ቦታዎች ተመድበው አገልግለዋል አብዛኛውን የሥራ ዘመናቸውን ያሳለፉት ግን በአፍሪካ በአምባሳደርነት ነው ዋሽንግተን ዲሲ በሚገኘው የውጭ ጉዳይ መስሪያ ቤት በኃላፊነት ባገለገሉባቸው ወቅቶችም በአፍሪካ ጉዳይ ወሳኝ ሰው ነበሩ በጆርጅ ደብሊው ቡሽ እና ባራክ ኦባማ የስልጣን ዘመን የተሾሙበት የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ኃላፊነት በዶናልድ ትራምፕ አስተዳደርም ተከትሏቸዋል። ለአፍሪካ እንብዛም ትኩረት አይሰጥም በሚል የሚተቸው የትራምፕ አስተዳደር ያማማቶን ለአፍሪካ ጉዳዮች ኃላፊነት፣ ለዚያውም በጊዜያዊነት የሾመው ፕሬዚደንቱ ስልጣን ከተረከቡ ዘጠኝ ወር በኋላ ነው። ያም ሆኖ ስለ አህጉሪቱ ከፍ ያለ እውቀትና ሰፊ የሥራ ልምድ ያላቸውን ሰው ዘግይቶም ቢሆን በቦታው ላይ መመደቡ በፖለቲካ ተንታኞች ዘንድ እንደ በጎና ለውጥ አምጪ እርምጃ ተወስዷል። የአማማቶ ወደ ቦታው ከመጡ በኋላ በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ከፍ ብለው መነሳት ጀምረዋል። ፕሬዚደንት ትራምፕ ባለፈው መስከረም በኒውዮርክ በተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ጎን የአፍሪካ መሪዎችን ምሳ ጋብዘው አነጋግረዋቸዋል። ትራምፕ በአፍሪካ ላይ ስለሚከተሉት ፖሊሲ ፍንጭ በሰጡበት በዚህ ግብዣ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ዘጠኝ የአፍሪካ ሀገራት መሪዎች ተገኝተዋል። to host this lunch, to be joined by the leaders of Cote d'Ivoire. ፕሬዚደንቱ በዚሁ ስብሰባ ላይ ቃል እንደገቡት በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ኒኪ ሄሊ ኢትዮጵያን ጨምሮ ሶስት የአፍሪካ ሀገራትን በቀጣዩ ወር ጥቅምት ጎብኝተዋል። ባለፈው ሳምንት መጨረሻ ደግሞ በአሜሪካ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጋባዥነት 37 የአፍሪካ የውጭ ጉዳይ ሚኒስትሮችና ተወካዮች በዋሽንግተን ዲሲ ተሰብስበው ነበር። ህዳር 8ና 9 ቀን 2010 ዓ ም ከተካሄደው ከዚህ ስብሰባ ጀርባ የዶናልድ ያማማቶ አስተዋጽኦ ከፍተኛ ነበር። ያማማቶም ስብሰባውን እስከዛሬ በአፍሪካ ጉዳዮች ላይ ከተሳተፉባቸው በጣም ውስብስቡና ጥልቅ የሆነ የተቀናጁ ጉዳዮች የተስተናገዱበት እንደሆነ ተናግረዋል። አሜሪካ በአፍሪካ ላይ የምትከተለውን ፖሊሲ ገና ይፋ ባታደርግም በረቂቅ ደረጃ ተዘጋጅቶ ማለቁን ግን ለጉዳዩ ቅርበት ያላቸው ምንጮች ለዶይቼ ቨለ ተናግረዋል። ባለፈው ሳምንት የተካሄደውን ስብሰባ አስመልክቶ ዶይቸቬለ ያነጋገራቸው ያማማቶ የአሜሪካና አፍሪካ ስትራቴጂካዊ ግንኙነቶች ላይ ለውጦች ይኖር እንደው ጥያቄ ቀርቦላቸው ነበር። ለውጥ አልለውም፣ ይልቅስ አጽንኦት የተሰጣቸው ጉዳዮች አሉ። ምክትል ውጭ ጉዳይ ሚኒስትር ቶም ሻነን የአሜሪካንን መንግስት ወክለው በአሜሪካ የሰላም ተቋም ባለፈው መስከረም ንግግር ባደረጉበት ወቅት ስለ አራቱ ምሰሶዎች ማለትም የኢኮኖሚ እድገት፣ ጸጥታ፣ ንግድና የመዋለ ነዋይ ፍሰት እንደዚሁም ትምህርት አንስተው ነበር። ነገር ግን አሁን የመጣው ጉዳይና እዚህም ያለው ጭብጥ የወደፊቷን አፍሪካ መመልከት ነው። ከ2050 እስከ 2100 ዓ ም ባሉት ዓመታት የአፍሪካ የህዝብ ቁጥር ከ2.2 ቢሊዮን እስከ 2.4 ቢሊዮን ይደርሳል። ከዚህ ውስጥ ሰባ ከመቶ ከ30 ዓመት በታች ይሆናል። ነገር ግን እዚህ ጋር የሚመጣው ጥያቄ ለስራ አጥነት መፍትሄ ለመስጠት ከአፍሪካ ህብረትም ሆነ ከአጋር የአፍሪካ ሀገራት ጋር ለመስራት ፖሊሲዎችን እያዘጋጀን ነው ወይ የሚለው ነው። ትምህርት፣ የጤና አጠባበቅና ለወጣቶች እድሎችን መፍጠር ማለት ነው። ምክንያቱም ይህ በራሱ በጣም ጠቃሚ ጉዳይ ነው። ያማማቶ ከዶይቸ ቨለ ጋር በነበራቸው ቆይታ አሜሪካ ከአፍሪካ ጋር በተለያዩ ዘርፎች የሚኖራት ትብብር ተጠናክሮ እንደሚቀጥል ማስተማመኛ ለመስጠት ሞክረዋል። ሆኖም የትራምፕ አስተዳደር በበርካታ ዘርፎች የተገበረው የበጀት ቅነሳ በአፍሪካ ላይ ተጽዕኖ እንደሚያሳድር አልሸሸጉም። እንግዲህ በአጠቃላይ የ2018 ዓመተ ምሕረት በጀታችንን አስመልክቶ ለህዝብ መምሪያ ምክር ቤት ትንታኔ አቅርቤ ነበር። ቅነሳ እንዲደረግ ሀሳብ አቅርበናል። ነገር ግን በእርዳታና በመዋለነዋይ ጉዳዮች ያለው ምጣኔ አልተቀየረም። የጤና አጠባበቅ 81 ከመቶውን እንደያዘ ሲቆይ፣ ሰላምና ጸጥታ ሰባት ከመቶ ድርሻ ይኖራቸዋል። ለትምህርት፣ ዴሞክራሲ መልካም አስተዳደር፣ ፓወር አፍሪካ እና የወጣቶች አፍሪካውያን መሪዎች እቅድ በዚሁ መልኩ ምጣኔያቸውን እንደጠበቁ ይቆያሉ። ነገር ግን መጠኑ ይቀንሳል። በአሜሪካው የውጭ ጉዳይ መስሪያ ቤት ቁልፍ ቦታ ያላቸው ያማማቶ ለኢትዮጵያውያን ጉዳዮች እንግዳ አይደሉም። በኢትዮጵያና አሜሪካ ያለፉት 15 ዓመታት የዲፕሎማሲያዊ ግንኙነት በቀጥታም ሆነ በተዘዋዋሪ ከፍተኛ ተሳትፎ ያደረጉ ናቸው። ሀገራቸውን ወክለው ለሶስት ዓመት በኢትዮጵያ አምባሳደር ሆነው ባገለገሉበት ወቅት ብቻ ሳይሆን ከዚያም አስቀድሞ አሜሪካ ከኢትዮጵያ ጋር በነበራት ግንኙነት ዋናውን ሚና ተጫውተዋል። የ1997 ዓ ም የኢትዮጵያን አጠቃላይ ምርጫ ተከትሎ የተቀሰቀሰውን ቀውስ ለመፍታት ከዋሽንግተን አዲስ አበባ በተደጋጋሚ ተመላልሰዋል።